በመቀለ የኢንዱስትሪ ፓርክ በአልባሳ ትምህርት ስራ የተሰማራ አንድ የሀገር ውስጥ ኩባንያ ስራ በጀመረ አጭር ጊዜ ውስጥ መጠኑ ከሺህ በላይ የሚገመት የአልባሳ ምርት በሁለት ዙር ለውጭ ሀገር ገበያ መላኩን አስታወቀ። ከ700 በላይ ለሚሆኑ ወጣቶች የስራ ዕድል መፍጠሩንም ኩባንያው ይፋ አድርጓል። በተለያዩ የትግራይ አካባቢዎች በአይነቱ ልዩ የሆነ የነዳጅ ዘይት እምቅ እንዳለና አቅም ያላቸው መዋዕለ ንዋይ አፍሳሾች እንዲሰማሩበት ጥረት እየተደረገ መሆኑን የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል መናገራቸውን ሙልጌታ ጽባሃ ከመቀለ በላከው ዘገባ ጠቅሷል። ቀጥሎ ይቀርባል። 2.5 ሚሊዮን ዶላር መነሻ ካፒታል ስራ የጀመረው ኬፒአር የተባለው ይህ አልባሳት አምራች ኩባንያ ምርቶቹን በቀጥታ ለአሜሪካ ገበያ የሚልክ መሆኑ ታውቋል። በትግራይ ሁነኛ የኢኮኖሚ ሽግግር እምርታ ለማስመዝገብ በኢንዱስትሪ መመራት አለበት ሲሉ በዛሬው ዕለት በተከናወነው የኩባንያው የምርቃት ስነ ስርዓት ላይ የተገኙ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ተናግረዋል። አክለውም ከኤርትራ ጋር ሰላም መፈጠሩ ለመዋለነዋይ ፍሰት ፍላጎት መጨመር አስተዋጽኦ እያደረገ መሆኑ አመላክቷል። በማዕድን ፍለጋው ዘርፍ ባለሀብቶች ሊሳተፉ ይችላሉ ያሉት ዶክተር ደብረጽዮን በተለያዩ የትግራይ አካባቢዎች በአይነቱ የተለየ ነዳጅ አለ ብለዋል። ነዳጁ ከድንጋይ አለቶች በማቅለጥ የሚገኝ መሆኑ በጥናት መረጋገጡም ተናግሯል። ፈሳስ ነዳድ ይኮነ ዘለ ነዳጁ ለየት ያለ ነው። ፈሳሽ አይደለም። አሁን ያለው ድንጋይና አለት ውስጥ በማቅለጥ የሚገኝ ነው። ለመኪና ይሁን ለሌሎች የምንጠቀምበት የሚመረት መሆኑ በጥናት ተረጋግጧል። ተራሮቻችን ድንጋይ ብቻ አይደሉም፣ በደረቅ መልክ ነዳጅ የያዙ ናቸው። ይህ አዲስ ነገር ነው። ድንጋዮቻችን ለቤት መስሪያ ብቻ ሳይሆን የምንጠቀምባቸው ነዳጅም ጭምር ናቸው። ይህንንም ለመጠቀም በዓለሙ ቴክኖሎጂ አለ። ስለዚህ ነዳጅ ማግኘት ትልቅ ሀብት ነው ብለዋል። ይህ የሀብት ክምችት ጥቅም እንዲያመጣ ትልቅ መዋዕለን ዋይ ፍሰት የሚጠይቅ በመሆኑ አቅም ያላቸውን ዓለም አቀፍ ድርጅቶችና ባለ ሀብቶች በማሳተፍ ወደ ተግባር ለመቀየር ጥረት እየተካሄደ መሆኑ ምክትል ርዕሰ መስተዳድሩ አመላክቷል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቅለም።